ቃለ ምልልስ ከሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ጋር ከኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ጋር ትናንት ባደረግነው ቃለ ምልልስ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ግዛቶችን በመጠቅለል ነዋሪዎቹን ያፈናቅላል የተባለውን የአዲስ አበባ ማስተር ፕላን የተቃወሙ የኦሮሞ ተማሪዎችን በመንግስት ኃይሎች መግደል ስህተት ነው ብለዋል። ተቃዋሚዎቹ ጥያቄ ተገቢ ነው ያቀረቡት ሰላማዊ ሰልፍ ማድረግም ህገ መንግስታዊ መብት መሆኑን የጠቀሱት አባዱላ፣ ተማሪዎቹ ግን ሰልፍ ለማድረግ መንግስት የሚጠይቀውን መስፈርት እንዳላሟሉ ተናግረዋል። በተለይም ብዙ ሰዎች በተገደሉበት በአምቦ ከተማ ተማሪዎች ያልሆኑ ያሏቸው ሰልፉን በመቀላቀላቸው ንብረትን በማውደማቸው መንግስት እርምጃ ለመውሰድ እንደተገደደ ነበር የገለጹት። ሁለተኛውን ክፍል አዋይዋ ትዝታ በላቸው ካቆመችበት ትቀጥላለች። አባዱላ እንግዲህ እኛም ከዚህ ከሩቅም ቢሆን አዲስ አበባ ያሉ ዘጋቢዎቻችንም በአካባቢ ያሉትን ሰዎች እያነጋገሩ ዘገባ ሲያደርሱን ነበርና ልጆቻቸው የተገደሉባቸው ወላጆች እንደሆኑ ነው የተረዳ ነው። ወላጆቹ ልጆቹ ከተገደሉ በኋላ በቁጣ ተነስተው የተማሪዎቹን ሰልፍ እንደ ተቀላቀሉ ነው የተረዳ ነውና እና መንግስት ያገኘው ሌላ አካል አለ፣ ያንን አጋጣሚ ተጠቅሞ ንብረት ለማውደም የተነሳ ሀይል ነበረ ብለው ያምናሉ። አይደለም እንግዲህ ወላጆች ተቀላቅሏል የሚ የሚል እስካሁን መረጃ የለኝም ወላጆች ወጥተው ንብረት አውድመዋል የሚል እስካሁን መረጃ የለኝም። ግን ብዙ በከተማ ያሉ ሌሎች ወጣቶች ተቀላቅለዋል። ሌላም ሌላም የተማሪዎችን ከውጭ የመጡ ኃይሎች ሲሉ በተጨባጭ ምን እንደሆኑ ተደርሶባቸው ያሉ ማለት ነው። አቤት ከዩኒቨርሲቲ ከዩኒቨርሲቲው ተማሪዎች ውጭ ያሉ በከተማ ውስጥ ያለው በከተማ ያለው ወጣት ሌሎች ሌሎች ማለት ነው። እነዚህ ተቀላቅለዋል። እነዚህ ወደ ዘረፋ ሄደዋል አንዳንዶቹ። መረጃ ገና ፖሊስ የሚያጣራው ነው። ፖሊስ አጣርቶ ሲደርስበት ይፋ የሚያደርገው ነው። እነማን ነበሩ? በማቃጠል ተግባር ላይ በግንባር ቀደምነት የተሰለፈው ማን ነበር? ሌሎች ዘረፋ ላይ የተሰማራው ማን ነበር የሚለውን ፖሊስ አጣርቶ ወደፊት ለሕዝብ ይፋ የሚያደርገው ጉዳይ ነው። እስካሁን ባለው እውቀት ተማሪዎች መጀመሪያ የተነሱበትና ፍላጎታቸው ጥያቄያቸው ግቢያቸው ውስጥም የተግባቡበትና የተስማሙበት ግን ደግሞ በኋላ የሆነው ነገር የተለየ ሆነዋል። ችግር ተከሱት። ለምሳሌ ከአካባቢ ወረዳዎች ተሰባስበ ይመጣሉ። ለምሳሌ ከሆቴል ውስጥ መጠጥ ማውጣት፣ መጠጣት፣ በሱ መታጠብ እና የመሳሰሉት ነገሮች አሁን ቀደም የተለያየ ጊዜ ጥያቄ ይነሳል። ሰላም ሰልሳለ ግን ተደርጎ የማይታወቁ ነገሮች ተደርገዋል። ይሄ መሆኑ ምክንያቱም ይህን እያነሱ ያለሁት ተማሪ ካሁን ቀደም ሰልፍ ይወጣ ነበር። አምቦ ግን በታሪክ ንብረት የነኩበት ንብረት የተነካበት ዝርፊያ የተካሄደበት ጊዜ የለም። ይሄ ማን ፈጸመው እነማን ናቸው የሚለው ፖሊስ እየሰራው ስለሆነ ወደፊት እያንዳንዱ ነገር የሚረጋገጥ ይሆናል ማለት ነው። አባዱላ ግን አሁን የነበረው ተቃውሞ የተቀነባበረ ና ሰፊ እንደውም አጠቃላይ ኦሮሚያን የያዘ ነበረ። አምቦ ብቻ አልነበረም እንደሚያውቁት ተቃውሞ የተካሄደው በነቀምቴ፣ በግንቢ፣ በጅማ፣ በመቱ፣ በሮቤ፣ በባሌ፣ በአለማያ ሰባ ዩኒቨርሲቲ በአዳማ ነውና አምቦ የተወሰኑ ከተማ ውስጥ ወይንም ስራ አጦች ገብተው ይሄንን አድርገው ከሆነ በሌላ አካባቢም ሰው ተገሏልና ተመሳሳይ መልስ ነው የሚኖረው። ወይ ምን ለማለት ይቻላል? ሌላም ጋለ ተገደሉት ማለት ነው እንግዲህ ምንድነው? ከግድያው እና ከሁኔታው ጋር ያለውን የሚመለከተው የፖሊስ አካል አጣርቶ በየደረጃው ለሕዝብ ይፋ የሚያደርገው ጉዳይ ነው። ማን ፈጸመው? እንዴት ተፈጸመ? እንደተባለው መንግስት ኤክሰስ በላይ ሀይል ተጠቅሟል፣ ሌሎች ሌሎች ጉዳዮች ፖሊስ እያጣራ ለሕዝብ ይፋ የሚያደርገው ጉዳይ ነው። ይሄ እንዳለ ሆኖ አንዳንዱ ጋር ተመሳሳይ የሆኑ ሌላ ጋር ደግሞ ለምሳሌ ሐረማያ ላይ ያለው እና የተፈጸመው ጉዳይ ውጭም አልወጡም፣ ሰልፍም አልወጡም፣ ቴሌቪዥን እያዩ የነበሩ ልጆች ናቸው። በእጅ የተሰራ ተቀጣጣይ ፈንጂ እዚያ እንዲፈነዳ ፈንድቶ ለአንድ ሰው ሕይወት መጥፋት እና ለብዙዎች መቁሰል ምክንያት የሆነው በሩቅ እንደማውቀው ሮቤ ላይ የሆነው የመደወላቡ ዩኒቨርሲቲም በመራሯት አንድ ሰው ከፎቅ የወደቀ ወይም የወደቀች ሳለች የተቀሩት ደግሞ የአሁኑ አይነት ባህሪ ተከስቶ የጭስ ቦምብ እስከ መቀማት ሌሎች ሌሎች ጠመንጃ ለመያዝ የመሞከር እና ሌሎች ሙከራዎች የነበሩበት እና ለዚህ ዲስትራክሽን፣ ለዚህ ህይወት መጥፋት ምክንያት የሆንባቸው ጉዳዮች አሉ። ይሄ ግን ህይወት መጥፋት ነበረበት የሚል እምነት የለኝም። መንግስትም ይህን እምነት የለውም። ንብረት መውደድ ነበረበት የሚል እምነት የለንም። መንግስትም እንደ መንግስት ይህን እምነት የለውም። በአጠቃላይ ግን ከመስመር የወጡ ነገሮች ጥያቄን ተቃውሞን በሰላማዊና በህጋዊ መንገድ ማካሄድ እየተቻለ ሰላማዊና ህጋዊ መንገድን ነው የሚጥሱ ነገሮች በሙሉ ሌላው ዜጋ ላይ የሚያስከትሉት ችግር በመኖራቸው እነሱን ለመከላከል የሚደረጉ ጥረቶች በራሳቸውም ጉዳት እያደረሱ ሊሄዱ እንደሚችሉ መገመት የሚቻል ይመስለኛል። እንግዲህ ፖሊስ የያዘው ጉዳይ ነው። ተመርምሮ በግልጽ ምን እንደሆነ ሲታወቅ እንደ ውልሎት አለን እርስዎም ያስረዱናል። ወደ ዋናው ጉዳይ ልመልሶት። ይሄ ጉዳይ የተነሳበት ተማሪዎቹ ሰልፍ የወጡበት ምክንያት ይሄ የአዲስ አበባ ማስተር ፕላን የተባለው ከሱ በፊት ሶስት የኦሮሞ ድርጅቶች ኦሮሞ ፌዴራሊስት የኦሮሞ ፌዴራል ኮንግረስ እንዲሁም የገዳ ስርዓት አራማጅ የተባለ ድርጅት ለመንግስት አንድ ሀሳብ አቅርበው ነበር። ሀሳብ ነው፣ ማመልከቻ ወይ ተማጥኖ ነው? ለእርሶ መስሪያ ቤት እንዲሁም ለጠቅላይ ሚኒስትሩ አገር ውስጥ ላሉ የመንግስት አካላት በሙሉ ያቀረቡት ምንድን ነው? ይሄ በአዲስ አበባ ዙሪያ የሚሰሩ የአዲስ አበባን ማስተር ፕላን ማስፋት የሚለው ነገር በጣም እንደሚያሳስባቸው ካአሁን በፊት ለምሳሌ በለገጣፎ፣ በለገዳዲ፣ በለቡ በሚባሉ በአዲስ አበባ ከተማ ዙሪያ ባሉ ኦሮሞዎች በኖሩባቸውና በሚኖሩባቸው አካባቢዎች በልማት ስም እየተፈናቀሉ እንደሆኑ ከውጭ የሚመጡ ሰዎች የሚገነቧቸው ቤቶች እነሱን እንደሚያፈናቅል ወይንም በአግባብ የሚገባቸውን የገቢ ክፍያ እንደማይሰጣቸው ከቦታቸው ላይ ከቦታቸው እንኳን ላይ ለመነሳት የእነሱ ፍቃድ ተጠይቆ ሳይሆን በግፊት እንደሚነሱ ይሄንም በማንሳት እንዲሁም ደግሞ አሁን ኢትዮጵያ የምትተዳደርበት ሕገ መንግስት አዲስ አበባን እንደ ቻርተር ከተማ ሲመለከታት ኦሮሚያ ደግሞ ከዚያ ከቻርተር ከተማው ጥቅማ ጥቅም ታገኛለች የገንዘብና የባህል እንዲሁም ታገኛለች ተብሎ ነበር። ሆኖም ግን ያን እስከዛሬ አላየንም። ይልቁንም ወንዞቻችን፣ ደኖቻችን እየበከሉ ነው፣ እየተበላሹ ነው የሚል ጥያቄ አንስተው ነበር። የተማሪዎቹ ጥያቄ በከፊል ከዚህ ጋር ተመሳሳይነት አለውና መልስ አግኝተዋል ወይ? እነኚህ ድርጅቶች በጉዳዩ ላይ የእርሶስ መስሪያ ቤት ምን ይላል? እኔ ጥያቄያቸውን አላየሁም። ስለዚህ ስለ እነዚህ በአጠቃላይ የአሁኑ ማስተር ፕላን የአዲስ አበባ ከተማን የማስፋት አላማ የለውም ምንም አላማ የለውም። እኔ ኦሮሚያ አስተዳደር ሆኜ ስለሰራ አውቀዋለሁ። አሁንም መረጃ ዋለኝ አዲስ አበባን የማጥፋት አላማ የለውም። የአዲስ አበባ የቻርተር አስተዳደር ነው። ቻርተሩ የወሰነለት ድንበር አለ። ይሄ ድንበር የተጠበቀ ነው። የኦሮሚያ ክልል ደግሞ ድንበር አለው። ይሄ ድንበር የተጠበቀ ነው። ይሄን ድንበር የመናድ እና አንዱን አንዱ ስር መክተት አንድም አላማ የለውም። ስለዚህ ሁለቱም አስተዳደሮች ራሳቸውን ችለው የሚኖሩ አስተዳደሮች ናቸው። ነገር ግን የሆነ ያለው ልክ በከተማው ዙሪያ ካሉ ለምሳሌ እኛም ስንዘግብ ነበር እና በለገጣፎ በለገዳዲ፣ ከተማዋ ዙሪያ የሚገኙ የኦሮሚያ ክልል የተባሉ ቦታዎች አሉ። በዚያ አካባቢ ስላሉ ገበሬዎች መፈናቀልስ ምን ይሉናል? እንግዲህ በከተማ ዙሪያ ያሉ ብዙ ጊዜ ኢንቨስትመንት የሚመጣው ስለዚህ ስለሆነ ወደዚህ ስለሆነ ብዙ ጊዜ ይሄ ኢንቨስትመንት ጥያቄ ያጋጥማል። ከዚህ ጋር ተያይዞ ቀደም ብሎ ኢንዱስትሪ የሚሰፋበት፣ መኖሪያ ቤቶች የሚሰሩበት በፕላን የተመለሰ ስላልነበረ እነዚህ ችግሮች አሁን የተባሉት ችግሮች ሲያጋጥሙ ቆይተዋል። ከአንድ ስድስት ሰባት አመት በፊት ጀምሮ የኦሮሚያ ብሔራዊ ክልላዊ መንግስት ዝርዝር የሆነ የመሬት አጠቃቀም ፕላን በማጥናት እነዚህ አርሶ አደሮች የማይፈናቀሉበት የእርሻ ቦታዎች የእርሻ ቦታ ሆነው ብቻ እንዲቀጥሉ የከብት ርቢ ቦታዎች የከብት ርቢ ብቻ ሆነው እንዲቀጥሉ እነዚህ ኢንዱስትሪዎች የግድ አስፈላጊ ናቸው እንኳን ተብሎ የሚቀመጡ ቢሆንም የኢንዱስትሪ ዞን እንዲለዩላቸው፣ እነዚህ ፍሳሾች ሰፊ ጥናት እንዲደረግባቸው። ለምሳሌ ከአዲስ አበባ ከተማ ከጥንት ጀምሮ በአቃቂ ወንዝ ይፈሳል። ይሄ በተለያየ ጊዜ ሁላችን ስናነሳ የነበረ ነው። የሚያደርሰው ጉዳት አለ። ይሄ ዘመናዊ በሆነ መንገድ ትሪትመንት እንዲደረግለት፣ እነዚህን ሁሉ ያካተተ ስራ ነው ሲሰራ የነበረው አሁንም ይሄ ማስተር ፕላን ሲመጣ እንዲቀናጅ፣ እንዲናበብ እንጂ እየተደረገ ያለው አዲስ አበባ በራሱ ክልል ውስጥ የራሱ ማስተር ፕላን ነው የሚሰራው። የኦሮሚያ ከተሞች የራሳቸው ማስተር ፕላን ነው የሚሰሩት። እነዚህ ሁለት ማስተር ፕላኖች የሚናበቡ ማስተር ፕላኖች እንዲሆኑ ምክንያቱም የመሰረተ ልማት አለ። የውሃ፣ የኤሌክትሪክ፣ የባቡር፣ የመኪና ሌሎችም ጉዳዮች አሉ። ልክ የራሳቸው አስተዳደር ኖሯቸው የተናበበ እድገት እንዲኖራቸው ለማድረግ የተደረገ ነው። ከዛ በተጨማሪም እነዚህ መፈናቀሎች የታቀዱ እና አርሶ አደሩን የሚጎዱ እንዳይሆኑ በግምት ሳይሆን በተጠና እና በኋላም ህዝቡ ራሱ ተዋይቶበት የህዝቡን ጥቅም በሚያረጋግጥ መንገድ እንዲፈጸም ግምት ውስጥ በማስገባት የተሰሩ እና በመሰራት ላይ ያሉ ጉዳዮች እንደሆኑ ነው ማውቀው። እስካሁን ለተፈናቀሉት ካሳ የሚሰጥበት ሁኔታ ይኖር ይሆን? እኔ እስከማውቀው ድረስ ካሳው ይበዛል ያንሳል፣ ሌላ ጉዳይ ነው። ግን ሁለት ነገር ሲደረግ አውቃለሁ። አንደኛ መሬቱ ለልማት ሲፈለግ እዛ መሬት ላላለው ለልማት ተነሺ ካሳ ይከፈላል። የአስር አመት እንደዛ አይነት ተገምቶ የአስር አመት የምርት ውጤት ተገምቶ ካሳ መክፈል ብቻ ሳይሆን እነዛ ሰዎች የአስራ ስምንት አመት የሞላቸው ልጆች ጭምር በአካባቢ ባለው ከተማ የመኖሪያ ቤት መስሪያ የሚያገኙበትና እነዚህ ደግሞ ባገኙት ገንዘብ ተደራጅተው ወደ የተሻለ ስራ የተሻለ ገቢ ወደሚያስገኝ ስራ የሚሸጋገሩበት ሁኔታ ታቅዶ ይሰራል። እስካሁን የነበረው ይሄ ነው። ይሄ ሁሉ ቦታ ውጤታማ ነበር ብሎ ማለት አይቻልም። ሁሉ ቦታ ውጤታማ ሁሉንም በሚገባ ረካ ሁሉንም ችግሮችን የፈታ ነው ብሎ ማስቀመጥ የሚቻል አይመስለኝ አባዱላ የሚቀጥለው ጥያቄ እንደው ሁለት መልስ የሚጠይቅ የሚፈልግ ይመስላል ከርሶ በአንድ በኩል ኢህአደግ ባወጣው በዚህ ቋንቋን መሰረት ባደረገ ክልላዊ መንግስት የተነሳ ተማሪዎቹ የይገባኛል ጥያቄ የኦሮሞ ተማሪዎች የይገባናል ጥያቄ አዲስ አበባ ላይ አንስተዋል አንዳንድ ጊዜ ለምሳሌ መፈክር ስንሰማ ኦሮሞ ያልሆነ ሰው ሐውልት ይነሳ እንዲሁም ደግሞ አዲስ አበባ ውስጥ ኦሮምኛ የስራ ቋንቋ መሆን አለበት የሚል ጥያቄ ይሰማል። በሌላ በኩል ኢህአዴግን መንግስት የሚቃወሙ ኃይሎች ኢህአዴግ በሰራው ራሱ ባመጣው ችግር ውስጥ እየገባ ነው፣ በእንደዛ አይነት ሁኔታ መካለል አልነበረበትም ምክንያቱም አንደኛ የኢትዮጵያ ሕዝብ አልተጠየቀም፣ ስለ እንደዚህ አይነት አከላለል የተወሰኑ ሀይሎች ናቸው ቋንቋን መሰረት ያደረገ አከላለል ሕዝብ ላይ የጫኑት። ሁለተኛ ደግሞ ሕዝብን ከማቀራረብ ይልቅ የግጭት መንስኤ ይሆናል እያሉ ትችት ያቀርባሉ። እና ለዚህ መልሶን ልጠይቅ ተማሪዎቹ የሚሉት እን እንዲሁም ደግሞ የኢህአዴግን መንግስት የሚቃወሙ ሀይሎች የሚሉት። እንግዳችንን እናመሰግናለን። አላለቀም፣ ውይይቱ ይቀጥላል።